ፕሬዚዳንት ጆ ባይደን የጥያቄ ማዕት ከሚያጎደጉዱባቸው ጋዜጠኛ ፊት መቅረቡ በፖለቲካ ጣፍንታቸው ላይ የተደቀነ ትልቅ ፈተና መጋፈጥ መሆኑን ያውቁታል። ከጥቂት ደቂቃዎች በፊት ነበር የዩክሬኑን ፕሬዚዳንት ቮሎዲሚር ዘለንስኪን እንደ ጠላት በሚያዩቸው ፑቲን ስም ያስተዋወቋቸው። እና አሁን ታላቅ ጉብዝናና ቆራጥነት ላሳዩት የዩክሬን ፕሬዝዳንት አሳልፌ መስጠት እፈልጋለሁ። ክቡራትና ክቡራን ፕሬዚዳንት ፑቲን፣ ፕሬዚዳንት ፑቲን፣ ፕሬዚዳንት ዘሌንስኪ ፕሬዚዳንት ፑቲንን ድል ሊነሱ ነው። ፑቲንን ድል በመንሳት ጉዳይ ተውጨ ነው። ስለ እሱ ማሰብ አለብን። ሚስተር ፕሬዚዳንት ትላንት ማምሻው ላይ በበርካታ ገቢሮች በተሞላው የኔቶ መሪዎች ጉባኤ መገባደጃ ላይ ባይደን ለአንድ ሰዓት የሚጠጋ ጊዜ ጥያቄዎችን ሲቀበሉና ሲመልሱ ቆይተዋል። የሩሲያን ጥቃት በመቃወም የተወሰደውን እርምጃም ስኬት ብለውታል። መሰንበቻውን በመሪዎች ጉባኤ ወቅት በርካታ የሀገር መሪዎች በመግለጫቸው ዩናይትድ ስቴትስን በማመስገን እናም ኔቶ ላከናወነው ሁሉ እኔም በማመስገን ተናግረዋል። ነገር ግን ባለፈው ወር በፕሬዝዳንታዊ ክርክራቸው ወቅት ያሳዩትን ደካማ አፈጻጸም ተከትሎ የፕሬዝዳንታዊ ዘመቻቸው የገጠመውን ፈተና አምነዋል። የዚያን ጊዜ የነበረውንም ደካማ አፈጻጸም ያልሆነ ስህተት ብለውታል። የቀድሞውን ፕሬዚዳንት ዶናልድ ትራምፕን በጥቅምቱ ምርጫ እንደሚያሸንፉም ያላቸውን እምነት በድጋሚ ተናግረዋል። ለፕሬዚዳንትነት ለመወዳደር በጣም ብቁ ሰው እኔ ነኝ ብዬ አስባለሁ። ከዚህ ቀደም አንድ ጊዜ አሸንፊያለሁ። አሁንም ድል እነሳለሁ። ኔቶ የተመሠረተበት ሰባ አምስተኛ ዓመት በተከበረበት የዋሽንግተኑ ጉባኤ የባይደን ዓለም አቀፋዊ ፈተናዎችን የመቋቋም ችሎታን የሚመለከቱ ጥያቄዎች በሹክሹክታ መሰማታቸው አልቀረም። ይሁንና የኅብረቱ አባላት ግጭቶችን የመፍታት ጥረት በኔቶ ቁጥጥር ስር የማድረግ እቅድን ጨምሮ ዩክሬንን በተጨባጭ ለመደገፍ የሚያስችሉ በርካታ እርምጃዎችን ወስደዋል። የተለያዩ መሪዎችም የባይደንን ብቃት አስመልክቶ የሚነሱትን ጥርጣሬዎች ውድቅ አድርገዋል። የፊንላንዱ ፕሬዝዳንት አሌክዛንደር ስተብ፣ ይህ የዩናይትድ ስቴትስ ፕሬዝዳንት አገሪቱን ለመምራት ዩክሬንን በመደገፍ የያዝነውን ትግልም ሆነ ኔቶን ለመምራት ያላቸው ብቃት በሚመለከት ፈጽሞ ምንም አይነት ስጋት የለኝም። ደግሞ ሚጉባኤ ያንን በጣም በግልጽ ያሳይ ይመስለኛል። አንዳንድ ተንታኞችም በዚህ የሚስማሙ ይመስላል። ዊሊያም ጋልስተን የብሩኪንግዝ ተቋም የፖለቲካ ጉዳዮች አዋቂ ናቸው። ሚስተር ባይደን ጥሩ ቀን ያሳልፉ ይመስለኛል። እንዲያውም ይሄ በርከት ባሉ ቀናት ከነበራቸው ሁሉ የተሻለ ነው። ይህ አሁን የሚታየው የነገሮችን አካሄድ ይቀይራል ወይስ ያለውን እንቅስቃሴ አቅጣጫ ቀየር ከማድረግ ውጭ ባለው ሁኔታ ላይ መሠረታዊ ለውጥ አያመጣም? ያን አላውቅም። በዛሬ ዕለት ደግሞ ባይደን ሌላ ብርቱ ፈተና ይጠብቃቸዋል። የምረጡኝ ዘመቻቸውን ለማካሄድ ወደ ዲትሮይት ያቀናሉ። ከዚያም ዘመቻቸው ለሚፈልገው ድጋፍ ይሁንታውን አጥብቀው የሚሹትን መራጭ ይጋፈጣሉ።